ማህበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በሙስና ተጠርጥረው በቁጥጥር ስር መዋላቸው፣ የኢትዮጵያ መንግስት ሲሰጥ የቆየውን የነዳጅ ዋጋ ድጎማ መቀነስ መጀመሩን ተከትሎ የነዳጅ ዋጋ መጨመሩ በትራንስፖርት ተጠቃሚዎች ላይ ያሳደረው ተጽዕኖ በአማራ ክልል ሰሜን ሸዋ ዞን ኢፍራታና ግድም ወረዳና በኦሮሞ ብሔረሰብ አስተዳደር ጅሌ ጥሞጋ ወረዳ አዋሳኝ አካባቢዎች ሰሞኑን በተቀሰቀሱ ግጭቶች ሕይወትና ንብረት መጥፋቱ እንዲሁም የአዲስ አበባ የጋራ መኖሪያ ቤቶች ድልደላና ውዝግቡ ሰሞኑን በማህበራዊ መገናኛ ዘዴዎች በርካታ አስተያየቶች ከተሰጡባቸው ርዕሶች መካከል ናቸው። ወደ መጀመሪያው ርዕስ እናልፋለን። የአደጋ ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁ በዚህ ሳምንት ጎልቶ የወጣ ርዕስ ነው። ተስፍሽ የሚካኤል ልጅ የተባሉ የፌስቡክ ተከታታይ አልጠግባይ ሲሉ በቃል አጋኖ አስተየታቸውን ይጀምራሉ። አልጠግባይ፣ ግማሽ እንጀራ በሽሮ ጤና ለአእምሮ፣ ሰላም ነው ብለዋል። ፍሬድ ሃላና የተባሉ የፌስቡክ ተከታታይ ደግሞ በሌሎች ላይም አጣሩ ሲሉ ሀሳብ ይሰጣሉ። ምክንያቱም እያንዳንዱ ቤት ሲፈተሽ በቤተሰብ ሀብት ያላፈራ አይኖርም፣ ከፌዴራል እስከ ወረዳ ድረስ። ስለዚህ ስራው ተጠናክሮ መቀጠል አለበት ብለዋል። ታደለ ኤርሚያስ የተባሉ ደግሞ በአጠቃላይ በኮሚሽኑ ውስጥ የሚሰሩ ሰራተኞች ሁሉ ላይ ምርመራ መደረግ አለበት፣ በውስጡ ያሉት ከግማሽ በላይ ሙሰኞች ናቸው ባይ ናቸው። ቤቲ መስፍን የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ በሙስና ሳይሆን ያልተመቻቸው ነገር ይኖራል። ሙስና ከተባለማ ሀገሪቱ ውስጥ በሁሉም ተቋም ሙስና በአደባባይ ሕጋዊ አሰራር ሆኗል ሲሉ አስተያየታቸውን ሰጥተዋል። እንደ ቤቲ መስፍን ሁሉ ጤናዬ ይገታ የተባሉ የፌስቡክ ተከታታይ ሲጀመር፣ የተበላሸ አገር ላይ ነው የምንኖረው። ተገልጋይ ሊገለገል ሄዶ ጉቦ ካልሰጠ ማንም አያስተናግደውም። ምን ይሄ ሰው ብቻ ህዝብ እናገለግላለን ብለው የተቀመጡት ብዙዎቹ ያለ ብር አይሰሩም፣ አይንቀሳቀሱም። ይህ የታወቀ ነገር ነው ሲሉ አስተያየታቸውን ደምድመዋል። ደበበ ወልደ ማርያም የተባሉ በአስተያየታቸው ይህ እስር ሌብነት ላይ ከባህር በጭልፋ ውሃን እንደመጨለፍ ያህል የተጀመረ ስራ ይመስለኛል፣ ግን መሰመር ያለበት ሌብነት በአብዛኛው የመንግስት መዋቅር ባህል እየሆነ የመጣ ስለሆነ ህዝብን ያሳተፈ ስር ነቀል የንቅናቄ ዘመቻንና የመንግስት ቁርጠኝነትን ይጠይቃል። ካልሆነ መንግስት ህዝቡ በጄ አለኝ ብሎ እንዳይቀመጥ። አሁን አሁን ህዝቡ በመንግስት ላይ እምነት እንዲያጣ እያደረገ ያለው አንደኛ የተደራጀ ሌብነት፣ ሁለተኛ የተደራጀ የመንግስት መዋቅር ቡድነኝነት፣ ሶስተኛ ከፍተኛ የሆነ ኢፍታዊነት ወዘተ ሲሉ ደበበ ወልደ ማርያም አስተያየታቸውን ቋጭተዋል። የኢትዮጵያ መንግስት ሲሰጥ የቆየውን የነዳጅ ዋጋ ድጎማ መቀነስ መጀመሩን ተከትሎ ነዳጅ መወደዱ አሽከርካሪዎችን እያስጨነቀ፣ ትራንስፖርት ተጠቃሚዎችን እያበሳጨ መሆኑን ሰሞኑን ጎልተው ከወጡ ጉዳዮች መካከል አንዱ ነው። ተሞካ የኔ የተባሉ የፌስቡክ ተከታታይ በእንቅርት ላይ ጆሮ ደግፍ እንደገና ጭማሪ ሲሉ ይጠይቃሉ። ፋሲል ሲራክ የተባሉ የፌስቡክ ተጠቃሚ እንደሚሉት መንግስት የዋጋ ንረትን ለመግታት ለምሳሌ የወለድ ተመንን በመጨመር በሀብታሞች ላይ ግብር በመጨመርና ነዳጅና የምግብ እህልን በመደጎም የመንግስት ወጪን በመቀነስ የዋጋ ንረትን ለመቀነስ ይቻላል ሲሉ አስተያየታቸውን ሰጥተዋል። ያሬድ የማህበረሰብ ድምፅ የተባሉ ተከታታይ በበኩላቸው ሰፋ ያለ አስተያየታቸውን ነው ያስቀመጡት። የነዳጅ መወደድ የኑሮ ውድነቱን የበለጠ ያጦዘዋል። የሀገራችን ነጋዴዎች እንኳን ነዳጅ ጨምሮ ሊጨምር ነው የሚል ወሬ ከተናፈሰ በተለያዩ ፍጆታዎች ላይ ከፍተኛ የዋጋ ጭማሪ እንደሚያደርጉ አይታበልም። ይህ ደግሞ የመንግስት ኃላፊነት ብቻ ተደርጎ መታየት የለበትም። መንግስት ለነዳጅ ድጎማ በማድረግ ገበያን ለማረጋጋት እያደረገ የነበረውን ጥረት ጥቂቶች የግል ኪሳቸውን ለመሙላት በሕዝብ ጉሮሮ ላይ አጥንት ሲሸነቁሩ ነው የሚስተዋለው። ይህንን የመከላከል ስራ የመንግስት ብቻ ሳይሆን የጉዳዩ ባለቤት የሆነው ሕዝብ ጭምር መሆን ይገባው ነበር። አሁንም መንግስት ድጎማውን አነሳለሁ ሲል የሚጮሁት ድጎማውን በተዘዋዋሪ ኪሳቸው ከተው መክበር የሚፈልጉ ኃይሎች ናቸው። ይህ ደግሞ ምንም ችግር አይፈጥርም። በዋጋ መረጋጋት ላይ መንግስት ለመስራት ይሞክራል። ይህንን ችግር መቅረፍ የሚቻለው የተከሰተው ችግር በኢትዮጵያ ላይ ብቻ የተከሰተ እንዳልሆነ አውቆ መንግስት ድጎማ በሚያደርግባቸው ማንኛውም ሸቀጣ ሸቀጦች ላይ የተጋነነ የዋጋ ጭማሪ የሚያደርጉ ስግብግብ ነጋዴን ለህግ አሳልፎ በመስጠት ይህንን አስከፊ ጊዜ ለማለፍ ከመንግስት ጎን ተሰልፎ የገበያ ግርግር የሚፈጥሩትን አደብ ማስገዛት ነው ይላሉ ጌታሁን ሀብታሙ የተባሉ በበኩላቸው በየመንገዱ የሚታየው ያ ሁሉ የቅንጦት መኪና ምን ይጠጣ ይሆን ሲሉ ይጠይቃሉ። ኩማ ባራ የተባሉ የፌስቡክ ተከታታይ ግን ሌላ ጥያቄ ነው ያላቸው። የኢትዮጵያ ሕዝብ ግን ይህን ሁሉ መከራ ያለምንም ተቃውሞ ለምንድን ነው ተሸክሞ የሚኖረው? ሲሉ ሶስት ጊዜ ጥያቄ ምልክት በማስቀመጥ አስተያየታቸውን ቋጭተዋል። በአማራ ክልል ሰሜን ሸዋ ዞን ኢፍራታና ግድም ወረዳ እና ኦሮሞ ብሔረሰብ አስተዳደር ጅሌጥ ሞጋ ወረዳ አዋሳኝ አካባቢዎች ሰሞኑን በተቀሰቀሱ ግጭቶች ከሀያ በላይ ሰዎች መገደላቸው ግምቱ በውል ያልታወቀ ሀብትና ንብረት መውደሙ ተገልጿል። ብሩክ ያሲኖ የተባሉ የፌስቡክ ተከታታይ እንደሚሉት በማህበራዊ ሚዲያ የወለገው አስደንጋጭ ብሔር ተኮር የሽብር ጥቃት ቀጣይ ክፍል ስለመሆኑ በሰፊው ወሬ ሲናፈስ ከርሟል። በአካባቢው በግጦሽ ውዝግብ መነሾ ከጥንቱም ቀላል ግጭት ሲከሰት የኖረ ነው ብለዋል። መሐመድ ያዕቆብ የተባሉ በበኩላቸው የወለጋው የአውሬ ተግባር የአሁኑን ግጭት አይመለከትም። ሁለቱ ገበሬዎች ይጋጫሉ፣ ሌቦች ከሁለቱም ወገን ያራግባሉ፣ ምስኪኑ አርሶ አደር ከሁለቱም ወገን ሕይወቱን ይገብራል። ይህ ያሳዝናል ብለዋል። ባጭሩ መንግስት ሲሉ አስተያየታቸውን የሚጀምሩት ደግሞ ወጋየው ሀብተ ጊዮርጊስ ናቸው። ባጭሩ መንግስት ሕግ ማስከበር አልቻለም ሲሉ አስተያየታቸውን ይደመድማሉ። ታንጉት ደግናቸው እንደሚሉት ደግሞ አሁንም ይህ ግድያ ኦነግ ሸኔ ነው የሚፈጽመው ነው የሚባለው ሲሉ ይጠይቃሉ። መሀል ሀገር ተቀምጦ መሀል ሀገር ሸኔ ካለ መንግስት የት ነው ያለው ታዲያ ሲሉ በሁለተኛ ጥያቄ አስተያየታቸውን ቋጭተዋል። የአዲስ አበባ ከተማ አስተዳደር በሀያ ሰማኒያ እና በ4060 የጋራ መኖሪያ ቤት እጣን ለማውጣት ስራ ላይ የዋለው ቴክኖሎጂ ህጋዊ ይዘቱን ያልጠበቀና ግለሰቦች ለራሳቸው ህገወጥ አላማ በፈለጉት መንገድ እየተጠቀሙበት ነው ሲል እጣውን ሙሉ በሙሉ ውድቅ ካደረገ በኋላ በማጭበርበር ወንጀል የተጠረጠሩ አመራሮች እና ሰራተኞችን ስም ዝርዝር ይፋ ማድረጉ ሌላው በዚህ ሳምንት ጎልቶ የወጣ ጉዳይ ነው። ቤካ ዮኒ የተባሉ አስተያየት ሰጪ በወጣው እጣ ውስጥ በትክክል ክል ተካተው የወጣላቸው ተለይተው እድላቸው እንደተጠበቀ ሆኖ ሌቦቹ በተወገዱበት ቦታ ቀጣዩ ዕጣ ቢወጣ የተሻለ ነበር። አሁንስ የሚፈለጉ ሰዎች ስላልገቡ በዘዴ የተደረገ ቢሆን ማን ያውቃል? ሌላው ግልጽ ያልሆነ ነገር እነዚህ በሺ የሚቆጠሩ በባንክ ቁጠባ የማይታወቁ ሰዎች ደረሳችሁ የተባለውን ቤት ሊረከቡ ሲሄዱ ከምዝገባ መረጃ ጀምሮ የባንክ ቁጠባ ደብተሩ ከየት የመጣ ነበር? ብቻ ሌብነት ከ1983 ወዲህ ባህልነቱ እንደተጠበቀ ሆኖ አሁን ብሔራዊ እውቅና እንዳገኘ ጥሩ ማስረጃ ነው ያሁኑ ሲሉ አስተያየታቸውን ደምድመዋል። አለሙ ፀሐይ የተባሉ የፌስቡክ ተጠቃሚ በበኩላቸው አዲሱ አጀንዳ ማስቀየሪያ ነው ይላሉ። የአዲስ አበባ ሕዝብ ወይ እየተሰራ ያለውን ሴራ በንቃት መከታተል ይኖርብሃል። በየዕለቱ የሕዝብ ጭፍጨፋውን ለማደብዘዝ የተዘጋጀ አጀንዳ ሊሆን ስለሚችል መጠንቀቅ ይገባል። ብዙም ተስፋ ማድረግ የሚገባ አይመስለኝም። ለመሆኑ ብዙ የአዲስ አበባ ነዋሪዎች ቤት አልባ ሆነው ጎዳና ላይ መውደቃቸውን ምን ያህል እናውቅ ይሆን? በደካማ ጎናችን እየገቡ አንድነታችንን ሰርቀውብናል። እባካችሁ በጥበብ እንመልከት፣ ይህን የሚሰራ ሴራን በእምነታችን በጸሎት እንትጋ። ልቦና እንዲሰጣቸውና ትክክለኛ ዕጣ እንዲወጣ ምኞቴ ነው። ሁልጊዜም ጊዜም እውነት ታሸንፋለች ሲሉ አስተያየታቸውን ደምድመዋል። ኤፍሬም አማራ የተባሉ አስተያየት ሰጪ እንደሚሉት የዋሁ የአዲስ አበባ ሕዝብ ከዚህ በኋላ አሁንም ኮንዶሚኒየም ይደርሰኛል ብሎ ተስፋ ያደርግ ይሆናል እኮ ምስኪን ብለዋል። ሲራክ ሳሃሌ የተባሉ የፌስቡክ ተከታታይ የኮንዶሚኒየሙ ሌቦች መጋለጣቸው ጥሩ ነው፣ በነካጃችሁ ባካችሁ፣ በወለጋው ጭፍጨፋው እጃቸው በደም የተነካካ ሰዎችን ዘርዝሩልን፣ አለበለዚያ ይህች የተነቃባት አጀንዳ ማስቀየሻ ናት። አድማጮች፣ የዛሬውን የማህበራዊ መገናኛ ዘዴዎች አስተያየት ስብስባችንን እዚህ ላይ እናጠቃልላለን። ለዝግጅቱ አዜብ ታደሰ ነኝ። ጤና ይስጥልኝ።